ሳይንስና ሕብረተሰብ። ወይዘሮ መሰረት ገብረ ጊዮርጊስ ነጋዴ ናቸው። በርካታ ኢትዮጵያውያን ከምግባቸው የማይለዩትን በርበሬ ባሕር አሻግረውታል። የገዙትን ዛላ በርበሬ አስፈጭተው አሽገውና በመጠሪያቸው የተሰየመውን መለያ ያስለጥፈው ለአውሮጳ ገበያ ማቅረብ ከጀመሩ ሶስት ዓመት አለፋቸው። ንግዳቸው እየደራ የሚልኩትም የበርበሬ መጠን እየጨመረ በቶን የሚመዘን ሆነ። ጀርመንን ዋና መዳረሻ አድርገው የጀመሩት ንግድ ወደ ጎረቤት ኔዘርላንድስም ተስፋፋ። ባለፈው ጥር መገባደጃ ወደ ጀርመን የላኩት በርበሬ ያልጠበቁት እጣ ገጠመው። የጀርመን የምግብ ደኅንነት ተቆጣጣሪዎች አይገባም ብለው ወደ ኢትዮጵያ መለሱት። ምክንያቱ አፍላቶክሲን ከተባለው ንጥረ ነገር ጋር የተያያዘ ነበር። ወይዘሮ መሰረት የሆነውን ያስረዳሉ። ያው ወደ ጀርመን ስንልክ አፍላቶክሲን አስመርምረን ለምንልከው የእኛ የምርመራ ውጤት ቢኖረውም አፍላቶክሲን ፍሪ የሆነ ቢሆንም እዛ ለማረጋገጥ ብለው እነሱ ይመረምሩት ነበረ። አሁን ግን እሱን ለማስቀረት ብለው ያው ኃላፊነቱን ከሚመጣው አገር እንዲወሰድ በማለት አዲስ ሕግ አውጥተዋል በሁለት ሺ አስራ ስድስት ዲሴምበር ላይ ማለት ነው። ህል ሰርተፊኬት የሚል አውጥተዋል። እና ያ ህል ሰርተፊኬት እያንዳንዱ እቃ በር በሬው እያንዳንዷ ኪሎ ማለት ነው የተመራመረች እሱ ውጤቱ የአፍራቶ ሲነፃ መሆኑ ራሱ በርበሬው መሆኑን ለማረጋገጥ በሚለው አዲስ ያወጡት ጃንዋሪ ሰላሳ አንድ የተላከ በርበሬ ነበር። ወደዛ ዘጠኝ መቶ ኪሎ ነበረ። ከዛ ወረቀት አላም አላም ብሎ መለሱ። ኑሯቸውን ባህር ማዶ ላደረጉ ኢትዮጵያውያን ሊሸት ታስበው ወደ አውሮጳ የተላከ በርበሬ በአፍላቶክሲን ጦስ የመመለስ እጣ ሲገጥመው የወይዘሮ መሰረት የመጀመሪያው አይደለም። ዘገባዎች እንደሚጠቁሙት ከኢትዮጵያ ወደ እንግሊዝ የተላከ በርበሬ አፍላቶክሲን በከፍተኛ መጠን ተገኝቶበታል ተብሎ እንዲወገድ ተደርጓል። አውሮጳውያን የምግብ ደህንነት ተቆጣጣሪ ባለሙያዎች እንዲህ ጥብቅ ምርመራ ሲያደርጉበት የቆየው አፍላቶክሲን ምንድን ነው? አመጣጡ ስኬት ነው። በሐዋሳ ዩኒቨርሲቲ ስለ እጽዋት በሽታ የሚያስተምሩትና የሚመራመሩት ዶክተር አለማየሁ ጫላ ምላሽ አላቸው። አፍላቶክሲን ፈንገስ አለ፣ አስፐርጅለስ የሚባል ፈንገስ ወይም ሻጋታ የሚያመርተው ሜታቦላይት ነው፣ ፕሮዳክት ነው። አስፐርጅለስ የሚባለው ሻጋታ ወይም ፈንገስ የተለያዩ እጽዋትን ያጠቃል። አዝርትንና ጥራጥሬን ሌሎችንም ሰብሎችን ያጠቃል። እሱ በሚያጠቃ ጊዜ ነው ይህንን አፍላቶክሲን የሚባለውን ኬሚካል የሚያመርተው። መርዝም በለው መርዛማ ነገር ነው። ይሄ ሻጋታው ፈንገሱ ያው አፈር ውስጥም ያለ ነገር ነው። ስለዚህ ለምሳሌ አሁን ኦቾሎኒ በሚተከልበት ጊዜ ኦቾሎኒ አይተህ እንደሆነ ዘሩ መሬት ውስጥ ነው ያለው። ከዛ የኦቾሎኒውን ዘር ያጠቃል። በዛ ያው ወደ ጎተራ ይገባል። ከጎተራም አልፎ ለሰው ሲሸጥ አብሮ ይሸጣል። እና በአፈር ውስጥ ይኖራል። እንደገና ያው በንፋስም ተይዞ ወደ ሌሎች አካባቢዎች ሊሰራጭ ይችላል እንጂ በአብዛኛው አፈር ውስጥ የሚገኝ ሻጋታ ነው። ስለ ጉዳቱ ደግሞ ተከታዩም ብለዋል። ያው ሰዎች በዚህ በአፍላ ቶክሲን የተበከለን ምግብ ጥራጥሬንም ሊሆን ይችላል በሚበሉ ጊዜ መጠኑ ከበዛ ያው በሰዎችም በእንስሳትም ላይ በሽታ ያስከትላል እና ከበሽታ ከማስከተል በተጨማሪ ያው የሰውነትን በሽታ የመቋቋም ኃይል ስለሚቀንስ ሰዎች ለተለያዩ በሽታዎችም እንዲጋለጡ ያደርጋል። የዚህ የጉበት ሄፓቲቲስ የሚባል በሽታ ይጠቃሉ፣ ለካንሰርም የተጋለጡ ይሆናሉ። አፍላቶክሲን እንደ በርበሬና ለውዝ ባሉ ምርቶች ላይ ቢገኝም በኢትዮጵያውያን ዘንድ ስሙ የገነነው ከወተት ጋር ተያይዞ ነበር። የዓለም አቀፉ የእንስሳት ምርምር ኢንስቲትዩት ኢልሪ የዛሬ ሁለት ዓመት ግድም በአዲስ አበባና ዙሪያዋ ባሉ አካባቢዎች የወተት ናሙና በመውሰድ ባደረገው ጥናት በአውሮፓና በአሜሪካ ከተቀመጠው ልክ በላይ የአፍላ ቶክሲን መጠን ማግኘቱን አሳውቋል። ላሞቹ የሚመገቡት የእንስሳት መኖ ከፍተኛ የአፍላቶክሲን መጠን በውስጡ እንደያዘም ጥናቱ አመላክቷል። ጉዳዩ በመገናኛ ብዙሃን ሰፊ ሽፋን በማግኘቱ በወቅቱ በወተት ተጠቃሚዎች ዘንድ ጥርጣሬ ነግሶ ከርሟል። የወተት ማቀነባበሪያ ፋብሪካዎች ከአዲስ አበባ ዙሪያ ካሉ ወተት አቅራቢዎቻቸው የሚቀበሉትን መጠን በመቀነሳቸው የገበያ መቃወስም ተፈጥሮ ነበር። ጉዳዩ የሚመለከታቸው የመንግስት መስሪያ ቤቶች በህዝብ ዘንድ ተፈጠረ ያሉትን ግርታ ለማጥራት ጥናቱን ያደረጉትን ባለሙያዎች ጋዜጣዊ መግለጫ እንዲሰጡ በማድረግ ጭምር ለማስተባበል ተሞክረዋል። እንደ መከራከሪያ ያነሱት ነጥብ ደግሞ በኢትዮጵያ ያለው ሁኔታ በአሜሪካና አውሮፓ የደረጃ ሚዛን መለካት የለበትም የሚል ነበር። ኢትዮጵያ ከጎርጎሮሳዊ 2015 ጀምሮ ለተወሰኑ ምርቶች የአፍላቶክሲን የደረጃ መለኪያዎች አውጥታለች። የላብራቶሪ ባለሙያዎች እንደሚጠቁሙት ከሆነ በየጊዜው በሚያደርጉት ምርመራ በርካታ የምግብ ውጤቶች በደረጃው ከተቀመጠው መጠን በላይ አፍላቶክሲን በውስጣቸው ያገኛሉ። አቶ ሄኖክ አሻግሬ ብሌስ አግሪፉድ ላብራቶሪ ሰርቪስ በተሰኘ የግል የምግብ ደህንነት ፈታሽ ድርጅት ውስጥ የኬሚስትሪ ላብራቶሪ ኃላፊ ናቸው። ድርጅታቸው የአፍላቶክሲን ምርመራ አገልግሎት መስጠት የጀመረው ከስድስት ዓመት በፊት እንደሆነ ይናገራሉ። የምርመራ ውጤቶቻቸውን ተመርኩዘው ስለ አፍላቶክሲን መስፋፋት ይህን ያጋራሉ። አፍላቶክሲን ኮንታሚኔሽን ትልቅ ፕሮብለም ነው። በምግብና እነዚህ የእንስሳት መኖ ተዋጽኦ በምትላቸው ፕሮዳክቶች ላይ በከፍተኛ ደረጃ የሚታይ ኮንታሚናንት ነው። እንግዲህ ምግብን ስናይ በአፍላቶክሲን የጠቁ ምግቦች ከምትላቸው ውስጥ እነዚህ ሴሪያል ፕሮዳክቶች ላይ በቆሎ፣ የቅባት እንትኖች ከምትላቸው ውስጥ ፒነት፣ እንዲሁም ከስፓይስና ሀብስ ውስጥ እና በርበሬ፣ ሚጥሚጣ የመሳሰሉት ፍሪኩንት ኮንታሚኔሽን ከሚታይባቸው ፕሮዳክቶች ውስጥ የሚመደቡ ናቸው። ከዛ በተጨማሪ ለእንስሳት መኖ አገልግሎት የሚውሉ የተለያዩ ፕሮዳክቶች ላይ ኮንታሚኔሽኑ ይታያል። በምግቦች ውስጥ ያለው የአፍላቶክሲን መጠን በዓለም አቀፍ ድርጅቶችና በተለያዩ ሀገራት ከተቀመጠው ልክ በላይ መገኘት በላብራቶሪ ምርመራዎች ብቻ አይደለም የተደረሰበት። በኢትዮጵያ ባሉ ዩኒቨርሲቲዎች ውስጥ የሚያስተምሩ የእጽዋት በሽታ ተመራማሪዎች በተለያዩ የእርሻ ውጤቶች ላይ ባደረጉት ጥናት ተመሳሳይ መደምደሚያዎች ላይ ደርሰዋል። በሰመራ ዩኒቨርሲቲ የአፕላይድ ማይክሮባዮሎጂ መምህር የሆኑት አቶ ኤፍሬም ጉቺ በለውዝ ምርት ላይ ጥናት አድርገዋል። ከሁለት ዓመት በፊት የተከናወነውና በዓለም አቀፍ የምርምር መጽሔቶች ላይ የታተመው ይሄ ጥናት በምስራቅ ኢትዮጵያ የለውዝ ምርት ላይ መጠኑ ከፍተኛ የሆነ አፍላቶክሲን እንዳለ ገሃድ አውጥቷል። አቶ ኤፍሬም ጥናታቸውን የት አካባቢ ላይ እንዳከናወኑ በመዘርዘር ይጀምራሉ። ያው ምስራቅ አረጌ ነው። ምስራቅ አረጌ ማለት ባቢሌ፣ ፈዲስና ጉርሱም በጣም የታወቁ ናቸው ለለውዝ ምርት። የኢትዮጵያ ናሽናል ፕሮዳክሽን ራሱ ከነዚህ ከሶስት ቦታዎች ነው ኢስቲሜት የሚደረገው። በጥናቱ በጣም ሀይ ነው አፍላቶክሲኑ ሀይ ነው መጠኑ። ስልህ ከእርሻው፣ ከክምችቱ፣ ከማርኬቱ፣ ከቸርቻሪ እያ ስትሄድ ትልቁ የተገኘው ከክምችቱ ውስጥ ነው ስቶሬጅ ነው። ከስቶሬጅ የተገኘው ሰማንያ አምስት ፐርሰንት የሚሆነው ሳምፕል ከኤሮፕያን ኮሚሽን ስታንዳርድ በላይ ያገኘሁት ቀጥሎ ከርሻው ላይ ነው ከእርሻው ላይ አርበት ሳለት የወሰድከው ሳምፕል ላይ ነው። ቀጥሎ ቀጥሎ ደግሞ በጅምላ የሚሸጡ ላይ ነው። መጨረሻ ላይ ደግሞ ሰታሪዎች ቆልተው የሚሸጡ ከሱ ላይ ደግሞ ትንሽ ተገኝቷል። ኢቨን ሪኮመንድ ራሱ ያደረኩት የተቆላውን መጠቀም ይሻላል ያልተቆላውን ከመብላት ብዬ ራሱ ሪኮመንድ አድርጓል። የአቶ ኤፍሬም ጥናት አፍላቶክሲን እንዲህ በመጠን በዝቶ ለውዝ ላይ የተገኘበትን መንስኤ ፈትሿል። በእርሻ ወቅት በምርት አሰባሰብና ክምችት ላይ አፍላቶክሲንን ለሚያመነጨው ሻጋታ ወይም ፈንገስ እንዲሰራጭ የሚያግዙ ሁኔታዎችን ነቅሶ አውጥቷል። አቶ ኤፍሬም ለውዝ በሚኮተኮትበት ወቅት ከተጎዳ ፈንገሱን ለማሰራጨት ምቹ ይሆናል ይላሉ። ምርት ከተሰበሰበ በኋላ በውስጡ ያለው እርጥበት በአግባቡ ካልደረቀ የተበላሸውን ካልተበላሸው ካልተለየ እንደዚሁም የሚከማችበት ቦታ ያለው የሙቀት መጠን ፈንገስ የማሰራጨት አቅሙን እንደሚያባብሰው ያስረዳሉ። ነጋዴዋ ወይዘሮ መሠረትም ከምርት መሰብሰብ በኋላ ያሉ ችግሮች በበርበሬ ላይም እንደሚስተዋል ያስረዳሉ። ከፍተኛ ችግር የሆነብን ከእርሻው ከገበሬው ሲመጣ ጀምሮ ያለው በትራንስፖርት ሲመጣ ሲጓጓዝ እዛ ላይ ያለው ነው ችግሩ። ዋና ምክንያቱም እና የስቶሬጅ ላይ ነው ችግሩ። ከተማ ሲገባ ከገበሬዎች ከማሳ እንዳይደርቅ እያሉ ውሃ እያረከፈከፉበት ነው የሚያመጡት ነጋዴዎቹ። እና የዛን ጊዜ ሙቀት በሙቀት የፀሐይና የእርጥበት ነገር ሲያገኝ ሁልጊዜ ፈንገስ ይራባል፣ በሻጋታ ይፈጥራል። ያ ነው ለኛ ችግር የሆነብን እዛ ላይ ነው። በኢትዮጵያ በአፍላቶክሲን ጉዳይ ላይ ቀዳሚ ጥናቶች የተካሄዱት የዛሬ 35 ዓመት ግድም ነው። በዓለም አቀፍ ደረጃ ለመጀመሪያ ጊዜ አፍላቶክሲን በጥናት የተደረሰበት ደግሞ በ1960ዎቹ እንግሊዝ ውስጥ ተርኪ በሚባሉ የዶሮ ዝርያዎች ውስጥ ነበር። ከዚያ በኋላ በኢትዮጵያ ተደጋጋሚ ጥናቶች ቢደረጉም ሁነኛ መፍትሔዎች ሲወሰዱ አይታዩም። ምክንያቱ ምን እንደሆነና ችግሩን ለማስወገድ እየተደረጉ ስላሉ ጥረቶች የሐዋሳው ዩኒቨርሲቲ ዶክተር አለማየሁ ይዘረዝራሉ። በአብዛኛው እስካሁን የዳሰሳ ጥናት ላይ ነው ትኩረቱ ያለው ምክንያቱም ችግሩ ምን ያክል ነው የሚለው ነገር ራሱ በበቂ አልተጠናም፣ አልታወቀም። ግን ከዚህ ከዳሰሳ ጥናት በተጨማሪ ያው ዩኒቨርሲቲዎችም የምርምር ተቋማትም የተለያዩ ችግሩን ለመቀነስ የሚያስችሉ ምርምሮች ይሰራሉ። አንዱ ይሄንን ንጥረ ነገር ወይም የሚያመርተውን አስፐርጅለስ የተባለውን ሻጋታ መቋቋም የሚችሉ የሰብል ዝርያዎችን ለማውጣት የተለያዩ ሙከራዎች የተደረጉ እየተደረጉ ነው። ሌላው ደግሞ አርሶ አደሩ የሚከተለው የሰብል ስርዓት ያስተራረሱ፣ በተለይ ደግሞ ምርት የመሰብሰቡና ምርትን የማከማቸት የመውቃት ስርዓቱ ቢስተካከል እነዚህ ንጥረ ነገሩን የመቀነስ ውጤት ያመጣል። በአፍላቶክሲን ላይ ጥናት ያደረጉም ሆኑ በምግብ ደህንነት ፍተሻ ላይ የተሰማሩ ግለሰቦች በአንድ ነገር ይስማማሉ ከጉዳዩ አሳሳቢነት አንጻር በቂ ትኩረት አልተሰጠውም። በሚለው የላብራቶሪ ባለሙያው አቶ ሄኖክ በስተመጨረሻ የእሳት ማጥፋት ስራ ከመስራት በቂ ቁጥጥር እንዲደረግ፣ እንደዚሁም አስፈላጊው ዝርዝር መመሪያና ደንብ እንዲዘጋጅ ይመክራሉ። የዛሬው ጥንቅራችን ይህን ይመስል ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።